የዲደብልዩ ዜና በመጀመሪያም ዋና ዋና ዜና። በቤኒሻንጉል ጉሙዝ ክልል 19 ሴቶችና ልጆቻቸውን ጨምሮ በእስር ላይ የነበሩ ሰዎች መፈታታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በእስር ላይ የሚገኙት የቀድሞው የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ በጤናቸው ምክንያት አመክሮ ተሰጣቸው። በጊኒ ወታደራዊ አማጽያን ፕሬዚዳንት አልፋ ኮንዴን በቁጥጥር ስር አውለው መንግስቱ መፍረሱን አስታወቁ። አማጽያኑ ይህን ያስታወቁት በዋና ከተማዋ ኮናክሪ በሚገኘው ፕሬዚዳንታዊ ቤተ መንግስት ዛሬ እሁድ ከማለዳ ጀምሮ ከፍተኛ የተኩስ ልውውጥ ከተደረገ በኋላ ለፈረንሳይ ዜና አገልግሎት በላኩት የቪዲዮ መልእክት ነው። በአፍጋኒስታን የግል ዩኒቨርሲቲዎች የሚማሩ ሴት ተማሪዎች አብዛኛውን የፊታቸውን ክፍል የሚሸፍን አባያና ኒቃብ እንዲለብሱ ታሊባን አዘዘ። ዜናው በዝርዝር በቤንሻንጉል ጉሙዝ ክልል 19 ሴቶችና ልጆቻቸውን ጨምሮ በእስር ላይ የነበሩ ሰዎች መፈታታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ እሁድ ባወጣው መግለጫ ከትናንት በስቲያ አርብ የታሰሩ 19 ሴቶችና ልጆቻቸው እንደዚሁም ሰባት ወንዶች መፈታታቸውን አስታውቋል። ሰዎቹ የታሰሩት በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የአካባቢውን ጸጥታ ለመመለስ በተቋቋመ የጸጥታ እዝ እና በሚመለከታቸው የዞኑ ባለስልጣናት እንደነበር ኮሚሽኑ ትናንት ቅዳሜ አስታውቆ ነበር። በኢትዮጵያ ሰብአዊ መብቶች ኮሚሽን መረጃ መሰረት በቁጥጥር ስር ውለው የነበሩ ሴቶች በባለስልጣናቱ የሚፈለጉ ተጠርጣሪዎች ባለቤቶች ናቸው። ነሐሴ 25 ቀን በክልሉ ዶቢ ቡለን ወረዳ አምስት የሚሊሺያ አባላት በታጣቂዎች ከተገደሉ በኋላ የጸጥታ ባለስልጣናት የሚወስዷቸው እርምጃዎች መጠናከራቸውን የኮሚሽኑ መግለጫ ይጠቁማል። ከታሰሩት መካከል በእስር ላይ ለነበሩ ተጠርጣሪዎች የዋስትና መብት ሰጥተዋል ወይም በዋስትና ለቀዋል የተባሉ ሰባት ሰዎች ይገኙበታል። ባለስልጣናቱ ለኢትዮጵያ ሰብዓዊ መብቶች ኮሚሽን ሰዎቹ የታሰሩት የዋስትና ደንቡን በመጣስ ተጠርጣሪዎቹ መጥፋታቸውን ተከትሎ ነው የሚል ምላሽ ሰጥተው ነበር። የኢትዮጵያ ሰብዓዊ መብቶች ኮሚሽን በተለይ በተጠርጣሪዎች ፋንታ የተጠርጣሪዎች چون بالا بیتوچ በጊኒ ወታደራዊ አማጽያን ፕሬዚዳንት አልፋ ኮንዴን በቁጥጥር ስር አውለው መንግስቱ መፍረሱን አስታወቁ። አማጽያኑ ይህን ያስታወቁት በዋና ከተማዋ ኮናክሪ በሚገኘው ፕሬዚዳንታዊ ቤተ መንግስት ዙሪያ ዛሬ እሁድ ከማለዳ ጀምሮ ከፍተኛ የተኩስ ልውውጥ ከተደረገ በኋላ ለፈረንሳይ ዜና አገልግሎት በላኩት የቪዲዮ መልእክት ነው። ፕሬዚዳንቱ መታሰራቸውን፣ የአገሪቱ ህገ መንግስት መታገዱን ኮሎኔል ማማዲ ዶምቦያ የተባሉ የጊኒ ጦር ወታደራዊ መኮንን በአገሪቱ ብሔራዊ ቴሌቪዥን ጣቢያ ባስተላለፉት መልእክት አስታውቀዋል። የአገሪቱን ባንዲራ ከተሰቀለበት ሰንደቅ ሲያወርዱ የታዩት የጦር መኮንኑ የሽግግር መንግስት እንደሚመሰርቱና ተጨማሪ ማብራሪያ ወደፊት እንደሚሰጥ ገልጸዋል። ከእንግዲህ ፖለቲካን ለአንድ ሰው በአደራ አንሰጥም፣ ለህዝብ እናስረክባለን ያሉት ኮሎኔል ማማዲ የአገሪቱ ድንበሮች መዘጋታቸውንም ይፋ አድርገዋል። ትዊተርን በመሳሰሉ ማህበራዊ መገናኛ ዘዴዎች ፕሬዚዳንት አልፋ ኮንዴ በወታደሮች በቁጥጥር ስር መዋላቸውን የሚያሳዩ ተንቀሳቃሽ ምስሎች ሲዘዋወሩ ታይተዋል። የጊኒ መንግስት ግን ከአገሪቱ ጦር የልዩ ኃይል አባላት በፕሬዚዳንቱ ጽፈት ቤት ላይ የፈጸሙት ጥቃት መመከቱን ገልጸዋል ገልጾ ነበር። የጊኒ መከላከያ ሚኒስቴር በበኩሉ የፕሬዝዳንቱ ጥበቃ እዝና የጸጥታ ኃይሎች የጥቃት ፈጻሚዎቹን ስጋት መቆጣጠራቸውንና መመከታቸውን ገልጿል። በኮናክሪ የሚገኙ ዲፕሎማቶች በአልፋ ኮንዴ ላይ መፈንቅለ መንግስት ተፈጽሟል ብለው እንደሚያምኑ ለዜና አውታሮች ተናግረዋል። የ83 ዓመቱ አልፋ ኮንዴ ለረዥም ዓመታት በተቃዋሚነት ካሳለፉ በኋላ ላለፉት 11 ዓመታት አገሪቱን በፕሬዝዳንትነት መርተዋል። በእስር ላይ የሚገኙት የቀድሞው የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ በጤናቸው ምክንያት አመክሮ እንደተሰጣቸው የአገሪቱ መንግስት አስታወቀ። የደቡብ አፍሪካ የማረሚያ ቤቶች አገልግሎት ዛሬ እሁድ ባወጣው መግለጫ ፕሬዝዳንቱ የጤና መክሮ እንደተሰጣቸው አረጋግጧል። ፕሬዝዳንቱ ከሁለት ሳምንታት ገደማ በፊት ከእስር ቤት ወደ ሕክምና ተቋም ተዘዋውረው ቀዶ ሕክምና ተደርጎላቸው ነበር። ጃኮብ ዙማ ከጎርጎሮሳዊው 2009 እስከ 2018 በስልጣን በቆዩባቸው ዓመታት በተፈጸመ ሙስና ጉዳይ በሚደረግ ምርመራ ለመተባበር ፈቃደኛ ሳይሆኑ በመቅረታቸው በፍርድ ቤት 15 ወራት እንዲታሰሩ ተበይኖ ማረሚያ ቤት ወርደው ነበር። ይህ ዶይቸ ቬለ ነው። የናይጄሪያ የቴሌኮም ተቆጣጣሪ ባለስልጣን ሁከት በሚያብጠው የዛንፍራ ግዛት የተንቀሳቃሽ ስልክ አገልግሎት አቅራቢዎች ስራ እንዲያቋርጡ ጠየቀ። የስልክ አገልግሎት የተቋረጠው በክፍለ ግዛቱ ሌሎች ክልከላዎች ገቢራዊ ከሆኑ ከሁለት ቀናት በኋላ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የናይጄሪያ መንግስት ለሁለት ሳምንታት የቴሌኮም አገልግሎት እንዲቋረጥ የወሰነው በግዛቱ ባለው የጸጥታ ሁኔታ ምክንያት መሆኑን ለኩባንያዎቹ በአሰራጨው ደብዳቤ አስታውቋል። የቴሌኮም አገልግሎት የሚቋረጠው ባለስልጣናት ለጸጥታ ችግሩ መፍትሄ ለማበጀት አስፈላጊ እርምጃዎችን እንዲወስዱ ለማመቻቸት የተደረገ ነው ተብሏል። የግዛቲቱ ነዋሪዎች ሽፍቶች እያሉ የሚጠሯቸው የተደራጁ ወሮበሎች ባለፈው ረቡዕ በዛንፍራ ግዛት ሰባ ሦስት ህጻናትን ከአንድ ትምህርት ቤት አግተው ወስደው ነበር። በአፍሪካ የኮቪድ-19 መከላከያ ክትባት ዘመቻ ካልተጠናከረ ወረርሽኙ መልሶ ምዕራቡን ዓለም እንደሚያሰጋ የቀድሞ የብሪታንያ ጠቅላይ ሚኒስትር ጎርደን ብራውን አስጠነቀቁ። በመቶ ሚሊዮኖች የሚቆጠሩ የኮቪድ-19 መከላከያ ክትባቶች በአፍሪካ ግልጋሎት ላይ መዋል ሲችሉ በአውሮፓና በአሜሪካ መጋዘኖች ተከማችተው እንደሚገኙ ጎርደን ብራውን ገልጸዋል። ለብሪታንያው ሰንደይ ሚረር የተባለ ጋዜጣ በጻፉት የግል አስተያየት እስከ መጪው ጥቅምት ግልጋሎት ላይ ያልዋሉ ክትባቶች ክምችት 500 ሚ ቢሊዮን እንደሚደርስ ገልጸዋል። የአሜሪካው ፕሬዚዳንት ጆ ባይደን፣ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን፣ የጀርመኗ መራሄተ መንግስት አንጌላ ሜርክልና የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮን ያለ አገልግሎት የተከማቹ ክትባቶች ለሚፈልጓቸው ሀገራት የሚደርሱበትን መንገድ እንዲያመቻቹ ጥሪ አቅርበዋል። ምዕራባውያን ሀገሮች ሰባ በመቶ ዜጎቻቸውን የኮቪድ-19 መከላከያ መከተባቸውን የጠቀሱት ጎርደን ብራውን በአፍሪካና ሌሎች አነስተኛ ገቢ ያላቸው ሀገራት 98 በመቶ ዜጎች አለመከተባቸውን ጠቅሰው አስጠንቅቀዋል። በአፍጋኒስታን የግል ዩኒቨርሲቲዎች የሚማሩ ሴት ተማሪዎች አብዛኛውን የፊታቸውን ክፍል የሚሸፍን አባያና ኒቃብ እንዲለብሱ ታሊባን አዘዘ። ወንድና ሴት ተማሪዎች በተለያዩ ክፍሎች ትምህርታቸውን እንዲከታተሉ አሊያም ቢያንስ የመማሪያ ክፍሎች በመጋረጃ እንዲከፈሉ ትእዛዝ ሰጥቷል። የታሊባን የትምህርት ሚኒስቴር ይፋ ባደረገው ሰነድ ሴት መምህራን ሴት ተማሪዎችን እንዲያስተምሩ ያዘዘ ሲሆን ይህ ካልሆነ ዕድሜያቸው ከፍ ባለና ጥሩ ስነ ምግባር ባላቸው ወንድ መምህራን እንዲተኩ አሳስቧል። ድንጋጌው የሚመለከተው የታሊባን መንግስት ከሀያ ዓመታት በፊት ከወደቀ በኋላ የተቋቋሙ ኮሌጆችና ዩኒቨርሲቲዎችን እንደሆነ የፈረንሳይ ዜና አገልግሎት ዘግቧል። ትናንት ቅዳሜ ይፋ በሆነው የታሊባን ድንጋጌ ሙሉ የሰውነት ክፍል የሚሸፍን ቡርቃ ሴቶች እንዲለብሱ የሚያስገድድ ትእዛዝ አልተሰጠም። ድንጋጌው ይፋ የሆነው ነገ ሰኞ ኮሌጆችና ዩኒቨርሲቲዎች ሊከፈቱ በ ዝግጅት ላይ ባሉበት ወቅት ነው። በጀርመን የኮሮና ወረርሽኝ ከተቀሰቀሰ ጀምሮ በቫይረሱ የተያዙ ሰዎች ቁጥር ከአራት ሚሊዮን መሻገሩን የሮበርት ኮህ ኢንስቲትዩት ዛሬ እሁድ አስታወቀ። በቫይረሱ የተያዙ ሰዎች ሙሉ በሙሉ ባለመመዝገባቸው ቁጥሩ ከዚህ በላይ ከፍ ይላል ተብሎ እንደሚታመን የጀርመን ዜና አገልግሎት ዘግቧል። በአገሪቱ 92346 ሰዎች በኮቪድ-19 ምክንያት ሕይወታቸውን አጥተዋል። በሰባት ቀናት በቫይረሱ የሚያዙ ሰዎች ቁጥር 83.1 ደርሶ ከቀደመው ሳምንት በ10 በመቶ ጨምሯል ተገኝተዋል። በአሁኑ ወቅት 1250 ሰዎች በጽኑ ህሙማን ክፍል ይገኛሉ። የአገሪቱ የጤና ሚኒስትር የንስ ሽፓን ወደ ጽኑ ህሙማን ክፍል የሚገቡትን ለመቀነስ ዜጎች መከላከያ እንዲከተቡ ጥሪ አቅርበዋል። የንስ ሽፓን በቡድን 20 ስብሰባ ላይ ባደረጉት ንግግር የአውሮፓውያኑን በልግና ክረምት በደህና ለመሻገር ተጨማሪ አምስት ሚሊዮን ሰዎችና ከዚያ በላይ መከተብ አለባቸው ብለው ነበር። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። በቤኒሻንጉል ጉሙዝ ክልል 19 ሴቶችና ልጆቻቸውን ጨምሮ በእስር ላይ የነበሩ ሰዎች መፈታታቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በእስር ላይ የሚገኙት የቀድሞው የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ በጤናቸው ምክንያት አመክሮ ተሰጣቸው። በጊኒ ወታደራዊ አማጽያን ፕሬዚዳንት አልፋ ኮንዴን በቁጥጥር ሥር አውለው መንግስቱ መፍረሱን አስታወቁ። በአፍጋኒስታን የግል ዩኒቨርሲቲዎች የሚማሩ ሴት ተማሪዎች አብዛኛውን የፊታቸውን ክፍል የሚሸፍን አባያና ኒቃብ እንዲለብሱ ታሊባን አዘዘ። ዜናው በዚሁ አበቃ። ጤና ይስጥልኝ።